በልጅነቷ አርቲስት የመሆን ህልም አልነበራትም። ዛሬ ግን ኪነ ጥበብ ሙያ የህይወቷ የሚቃኝበት ቅኝት መሆኑን ትናገራለች። ቆይቶ የመጣ ፍላጎቷን በተሰጦና ትምህርት ለማዳበር ብዙ ጥረት አድርግ ያለው ትላለች። እናም ዛሬ የአፋን ኦሮሞና አማርኛ ቲያትርና ፊልም በማዘጋጀትና በመተወን ብቃቷን እያስመሰከረች ትገኛለች። ፍቅር አምሳሉ ትባላለች። ከጸሐይ ዳምጠው ጋር ያደረገችውን ቆይታ እንሆ። ቴሌቪዥን ድራማዎችን አያለው ቲያትር ቤቶች የሄድኩ ቲያትር ያለው አዲስ አበባ ከመጣው በኋላ ጣ ያለው አደንቃለሁ እንጂ አንድ ቀን እኔ አርቲስት ሆናለሁ ወይም ልሁን ወይ ብዬ ተመኝቼ አላውቅም። በአጋጣሚ ነው አዲስ አበባ እንደመጣው እንደዚህ በክበባት እየተሰባሰቡ ድራማ ምናምን የሚሰሩ ልጆች ነበሩና አቢሲኒያ የሚባል ክበብ ያን ዚህ ድንስሊ አካባቢ ተቋቁሞ የእነሱ ልጆች ጋር መስራት ጀመርን። በአማርኛ ማለት ነው። እዛ ሰራ ምንም ያው እንለማመዳለን፣ ግን የትም አይደርስም ነገር እየው ነው። ሁሌም ለመምድ ለመምድ ለመምድና ጊዜ ማጥፊያ አይነት ነገር ነው የነበረው። ከዛ ተውኩኝ ተውኩኛ። እንዲሁም በቃ በግሌ ሌሎች ስራዎችን ፍቅር አምሳሉ የአስራ ሁለተኛ ክፍል ትምህርቷን ካጠናቀቀች በኋላ ወደ አዲስ አበባ አቀናች። በአዲስ አበባ ካፌ ውስጥ ተቀጥራ ማስተናገድ ጭምር የተለያዩ ስራዎችን ሰርታለች። ፍቅር በእንዴት አይነት አጋጣሚ ወደ ሙያው እንደገባች አብራርታለች። እዛሁንም አሁንም አቋርጬ በራሴ ህይወት ውስጥ በራሴ ሌላ ስራ እየሰራሁ ዳዊት እጅሬኛ የሚባል ሲያሶች ለ ኦሮሚያ ልማት ማህበር ገቢ ማሰባሰቢያ ተብሎ እንግዲህ ያኔ አቶ ዲማ አበራ ያዘጋጁ ነበር። እኔ ደግሞ አቶ ዲማን ያኔ ያላቃቸውም ና አጋጣሚ ካፌ ሰራ ነበር፣ ስድስት ኪሎ አካባቢ ውቅያኖስ አክባር የሚባል ነበር ና እዛ ስሰራ እዛ እነሱ ደግሞ ሕጻናትና ወጣቶች ነው የሚል ለማመዱት ሳ እዛ ሻይ ሊጠጡ በምሳ ሰዓት ሲመጡ ከዛ ውስጥ እነሆ ሁኔታቸውን ያውቃቸዋለሁ። እዚ ለምን ብሎ ዜና እንደምሳሉ ለምን መተሻ አስተሪ ምናምን ስሉ ወዲያውኑ ተከትያቸው ይሄድኩት። ወደሹ ነው ወምናምን አይደ አይደለም ግን እኔ እሱ በቃ ዝም ብዬ ይሄድኩት። ያንን ትያትር ተለማመድን። ኦሮሚያ ላይ ያው ዞረ ለኦሮሚያ ልማት ማህበር ገቢ ማስተሪያ ሰበተ ዲያኔ የነበረው እሱ ይሰራል። ከዛ በኋላ ቀጣይ እንግዲህ ጉማ የሚባል ትልቅ ትያትር ከብሔራዊ ትያትር ጋር በመተባበርም ሰራን። አንድ ሶስት አራት ወር መድረክ ላይ የቆር የቆየ ነው እዛ፣ እሱንም ሰራን። በዛው አጋጣሚ ግን ስልጠና ይሰጥ ነበረ። ባህልና ስፖርት የሚባለው ቢሮ በሰርቲኬት ደረጃ ስልጠና ይሰጣል። በዚሁ በአርት ዙሪያ ማለት ነው። እዛ ላይ ያንን ስልጠና ተካፈልኩ። ያንን ስልጠና ወሰድኩ። ጽሁፍ ላይ፣ ትወና ላይ ና ዝግጅት ላይ ጀነራል የሆነ ኮንሰርት ነገር ብንሰጥ ነገር ወሰርኩ። ከዛ በኋላ ይመስለኛል የሆነ እይታ የተቀየረው መክሊቴሱ ነው የሚል ነገር ማስተር ጀመርኩ። በዛ ቀጠልኩ። አርቲስቷ በአማርኛና በአፋን ኦሮሞ ፊልሞች፣ ቲያትሮች እንዲሁም የሬዲዮና የቴሌቪዥን ድራማዎች ተውናለች። መጀመሪያ ሄዲ ተሾመ ሲኦል የሚል ፊልም መጀመሪያ ሲሰራ ኮረስ ናት፣ ትንሽ ናት። መጀመሪያ ጊዜ እዛ ላይ ነው አማርኛ ላይ የሰራሁት። ከዛ በኋላ የአብርሃም ጸጋዬ የነጻው ትውልድ የሚል ፊልም ነበረ ላይም ተሳትፌያለሁ። ቅርብ ጊዜ ደግሞ ዘመዴ ነሽና አቶና ወይዘሮ የሚል የአማርኛ ፊልሞች ላይ ተሳትፌያለሁ። በአፋን ኦሮሞ ቪሲዲ ነው የመጀመሪያውን የአፋን ኦሮሞ ቪሲዲ ሰርተናል ከነ ነፍሱ ይማረው አድማሱ ብርሃኑ ጥቆ ነጋ እልፍን ጽይፎ ዳቢ ቱፋ ሆነው ቃንቂ የሚለውን የመጀመሪያውን ፒስቲጊ ሰርተናል። ፍቅረም ሳሉ በትወናና ክህነ ጥበብ ዙሪያ ያለውን ተሰጠዋን በትምህርት ለማጎልበት የቲያትር ሙያ በአዲስ አበባ ዩኒቨርሲቲ ተምራ ባለፈው ሳምንት ተመርቃለች። አርቲስት ፍቅረም ሳሉ በሕይወት ጉዟ ላይ በጣም የተደሰተችበትና በጣም የተከፋች አጋጣሚም አስታውሳለች። ይህ የተከፋውባቸው በጣም ብዙ ቀናት እኔ ማትሪክ ኮስ ውጤት እየጠበቅኩ ነው፣ አባት ያረፈውና እሱ እሱ በጣም በጣም የተፋው ከሚ ነው። በዘመኑ ማለት ነው። ኢቭን አላማዬን እስክቀይር ድረስ መንገዴን እስክቀይር ድረስ ነው። በጣም እንትኛ ላይ እሱን ቀን አልረሳሁም። በጣም ደስ ያለኝ ደግሞ ልጅን የወለድኩ ሁለት ነው። ልጄን የወለድኩለት በጣም ደስ ብሎኛል ከልጄ ባሻገር ደግሞ ሁለት ሺህ አስር ላይ ደግሞ ከአማርኛ ወደ አፋን ኦሮሞ የተተረጎመውን ጎዶ ቲኬን ለህዝብ ሳቀርብ ልክ የወለድኩለት ያል ምናልባትም ከዛ ከፍ አይመስለኛል እንደሱ አይነት ደስታ ተሰምቶኛል ህይወቷ ውጣ ወረድ የበዛበት ስለሆነ ወጣቶች በወጣትነት እድሜያቸው በተለይም ሴቶች ራሳቸውን ሆነው መቆም አለባቸው የሚል መልእክት አላት። መውደቅ እንዳለ መነሳትም አለ። ቆመች፣ ጀምረሽ ከሆነ ደግሞ በሆኑ ነገሮች ልትወርክ ትችላለሽ። መሀል ላይ ግን አንደኛ ጠንካራ መሆን አለብሽ። አንቺ በአንቺነትሽ ኖ ማመን ያለብሽ። ማንንም ሰው በአንቺነትሽ ማህተም እንዲመታልሽ መስቀል የለብሽ እ በዛ ነው ማምነው። በተጨማሪም ወጣቶች ሊገጥሟቸው የሚችሉ መሰናክሎች ሳይደናገጡ ተስፋ ሳይቆርጡ ወደፊት መራመድ እንዳላቸው መክራለች። ለአሜሪካ ድምፅ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።